አበራ ይልማ በሳውዲ አረቢያ መዲና ከተማ መኖር ከጀመረ አስር አመት እንደሆነ፣ የስራ ፈቃድ ቢኖረውም ያለው ሁኔታ ግን እንደሚያሳስበው ነው የሚናገረው። ያለንበት ሁኔታ ብዙም ጥሩ አይደለም። እሺ ሆናል። በአሁኑ ሰዓት ስራ የለም። የሆነ ረፍት ላይ ነው። እያያዙ ነው። ረብሻም ትንሽም አለ። ከመንግስቶች ከመንግስት ጋር እርስ በርሳቸው አለመስማማት እዛን ያው ደግሞ ህዝብን ለማውጣት የሚያደርጉ ተረበርብ ነው። በእርግጥ አይታችኋል እናንተ ሰዎች ሲይዙ? በትክክል አይተናል። ኢትዮጵያውያኖች ሲያዙ ነው ያያችሁ? ማንኛውም ዜጋ ኢትዮጵያ ብቻ ሳይሆን ማንኛውም ዜጋ የተያዙ መኖሪያ ፈቃድ የሌለው ማለት ነው። መኖሪያ ፈቃድ ያለው ሆኖም ይገባና እስር ቤት ይገባል። ከዛ ከፊል ከፊላቸው ማለት ወኪላቸው ማለት ነው። እነሱ ካልቀረቡላቸው የወደ ሀገር ቤት ሸኛቸዋል። ሁሉንም የሚያስገባቸውም በየቤቱ ለሊት ነው የሚገቡት። ለሊት ይገባሉ። እኔ እዚህ ሀገር ብዙ ጊዜ ቆይቻለሁ። ቢያንስ የመጀመሪያ ነገር ሲያዩ ማለት ነው በዚህ አይነት ተፍትሽ እና እንደዚህ አይነት እንትና ይቻላለ አሰሳ በጣም በጣም ከባድ ነ። ስንት አመት ነው አንተ ሳውዲ አረቢያ ከመጣ? አስር አመት መኖር እስካ ድርጅ በማለ እጅ ይዥመጥቻል አለኝ። አለህ? ግን ፈርተህ አሁን ቁጭ ብለሃል ቤት ውስጥ አትወጣም ከቤት አለ? አዎ ነው። ስራም የለም እንቅስቃሴ ምንም ነገር የለም። ግን ከጓደኞቼ ጋር አብሬ ነው የምኖረው እና እነሱም ብዙም ወረቀት የላቸውም በፍራቻ ነው ደስ እነሱ ጋር ከተገኘው ሄዳ ሰናበታል ነ ሀገር ቤት መግባት እኮ ሰላም ነው። ሰላም እኮ ነው ኢትዮጵያ የሚሄድ እኮ ሰላም ነው። ግን እዚህ ያለው ሁኔታ ምንም አይነት ኤምባሲው ምንም አይነት እርዳታ ሊያደርግ አይችልም። ሰርቪስ ያሉት ሰዎች መጠየቅ አይችልም። ሰው እያለቀ ነው፣ ይሞታሉ እና የነገር የምታደርሱልን ከሆነ ለኢትዮጵያ ኤምባሲም ሆነ ለኢትዮጵያ መንግስት፣ የነገር ታደርሳችሁልን ነገር በጣም በጣም በአሁኑ ሰዓት ሳውዲ አረቢያ የኢትዮጵያ ሕዝብ በጣም ተጨቁኖናል። ለአመታት በሳውዲ በስራ ላይ ቆይቷል። ግርግሩ እስኪያልፍ በአንድ ቤት ተሰባስበው እንደተቀመጡ ሁኔታውም አስጊ እንደሆነ ይናገራል። ከልብ የሀገር ጉዳይ ከሆነ የምንወያይበት የዜጋ ጉዳይ ከሆነ የሕዝብ የወገን ጉዳይ ከሆነ ማለት ነው ጉዳዩ በጣም አሳሳቢ ነው። ሌላ ይቅር፣ ንጹህ አየር የምንጋገኘው ስመቸን በተስፋም እየኖር ነው እስር ቤት ነው። ምንም እንኳ ጥያቄ የሌላቸው ታሳሪዎች አሉ። ወረቀታቸውን ፍርድ ቤት የማያይላቸው ደም እያለቀሱ የሚቀመጡ ስንት ወንድሞቻችን፣ እናቶቻችን እስር ቤት ናቸው። እነዚያን የሚጠይቃቸው ማነው? ወገናችን ማነው? መሪያችን ማነው? አስተዳዳሪያችን ነው። መጀመሪያ ጨለማዎች ያሉትኝ እንዴት ነው? ማን ነው የሚደርስላቸው? እንዴት ነው በቶሎ መሳፈር የሚችሉት? ነው እዚህ ያለው መቼም አንድ ጊዜ የተለመደ ስቃይ ነው። የታወቀ ነው። ምንም አዲስ ነገር ላይኖር ይችላል። የተለመደ ስቃይ ነው። ሞቱም፣ ስራቱም፣ ግርፋቱም ድብደባውም ስራ መስራት ካቆማችሁ ምን ያህል ጊዜ ሆናችሁ? ስራ የለም ስራ ጠፍቷል። በምን ምክንያት ስም ብቻ ነው እዚህ ሀገር እንደ ድሮ ማለት ነው። ምናልባት ሴቶች ቢሰሩ ይሰራሉ። በትንሽ ብዙ ግፍ እየደረሰባቸው ነው የሚሰ እየታወቀ ነገር ነው። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ለዜጎቹ አልደረሰም ሲል ቅሬታ ያሰማል። ሌላው ስሙን መግለጽ ያልፈለገ ወጣት የፓኪስታን ኤምባሲ፣ ሱዳን ኤምባሲ ለደረሰባቸው ችግር በቀጥታ ይደርሱላቸዋል። ይሄኛ ግን ዝም ብለ ኪድ ወደ ሀገር ፓስፖርታችን ቀሙ ሲባል ምንም ማድረግ አንችልም። ዝም ብለ ኪድ እምባሴ የለም። በጥቅሉ ባዶሽን፣ እንግዲህ ስንት ገንዘብ ጨፍጭፈሽ የመጣሽበትን ባዶሽ እንዴት ወደ ሀገር ትመለሻለሽ? እና ስለ እምባሴ ጉዳይ ትኩረት ቢደረግበት። ብትያዙ ምንድን ነው የምታደርጉት? ያው ትንሽ ተስፋ ነገር ከዛም ወደ ሀገራችን ሄዳለን። ያው ትንሽ መቼም ባዶ አይገባም አለን። የተወሰነ የምታስተካክይ ነገር አለ፣ ከልብስ ከትንሽ ነገር ጀምሮ ልብስ ተተረትበሽ ምናምን ዕቃሽን ይዘሽ፣ ቢያንስ ሰውየው ሲያዝ በሆነ ሰበብ እንኳን እንባሴ ቀርቦ እቃውንና ንብረቱን ማውጣት አለበት። የሌላው ዜጋ የሚደረገው ነው የምነግርሽ እውነታውን ያው ብዝሜ ሳይዙኝ ማለት ቅድሚያ ይወጣላቸዋለሁ እነሱ የተወሰነ ነገር አስተካከዬ እራሴ ይወጣላቸዋለሁ። አስጠልጠናል እኮ አሁን አገሩ እንደ ዶሮ አደለም። ሰርተሽ እዚህ ሆነ፣ ሰርተሽ እዚህ ሆነ ዋጋ የለው። በዚህም አክቶናል ማን ሀገር ሂዶ ግን መንቀሳቀስ ይሻላል። አቶ ሻውል ጌታሁን በሳውዲ አረቢያ ሪያድ የማህበረሰብ መሪ ናቸው። ኢትዮጵያውያኑ ያሉበት ሁኔታ ምን ይመስላል ስንል ጠይቀናቸው ነበር። ያው ብዙ ጊዜ ሰጥተው ወረዲ እኛም ማስታወቂያም ሰርተናል፣ ጠርተናል፣ ረድተናልም እና ከዚህ በኋላ ህጉ ራሱ ያወጡት አዋጅ አይደግፈንም እኛም አዋጁ ካቆመ በኋላ ህገወጥ የሆነን ሰው ማስ ያስፈለግም ይሁን ትራንስፖርት መስጠት ምን ማለት መተባበር በራሱ የአዋዡ አካል ነው። ስለዚህ በዚህ ሰዓት እኛ ምንም ማድረግ የምንችለው ሁኔታ ላይም አይደለንም ያለ ነው። ያኔ ለረጅም ጊዜ እየተራዘመ ሲቆይም ያው በኤምባሲያችንም ጥያቄ ነበረ። በዚህ ሰዓት እንዲያርጉልን የሚባልበት ሁኔታ ላይ አይደለንም ያለ ነው። እኛ ኤግዞስት አርገዋል። እነሱም በጣም ረጅም ጊዜ እያራዘሙ ነው የቆዩት ጥያቄውንም በፖዚቲቭ ሊመልሰውልን የነበረው አሁን ግን ኦልሬዲ አዋጁ ይከለክላል። ኦልሬዲ እንግዲህ ከሰማችሁት ብዙ ሰዎች ተይዘዋል። ኢትዮጵያውያን አዎ እየተያዙ ነው ነው የሚባለው። እንግዲህ ያው አካባቢ አካባቢ አለ፣ ይይዛሉ፣ እየያዙ ናቸው። እዚያ አካባቢ አንዳንድ ኢንፎርሜሽኖችን እንጠይቃለን። በአብዛኛው ኢትዮጵያውያን የሚኖሩባቸው አካባቢዎች ላይ እየያዙ ነው፣ እየያዙ እንደሆነ ነው አሁን ያለኝ መረጃ። በመቶ ሺዎች የሚቆጠሩ ያለመኖሪያ ፈቃድ በስራ ላይ የተሰማሩ ኢትዮጵያውያን በሳውዲ አረቢያ ይገኛሉ። በሳውዲ አረቢያ መንግስት ሕገ ወጥ ተብለው የታሰሩት ዜጎች መቼ ወደ የሀገራቸው እንደሚሳፈሩ የተገለጠ ነገር የለም። በእስር ላይ የሚገኙት ኢትዮጵያውያን በምን ሁኔታ ላይ እንደሚገኙ ተጨማሪ ዘገባ ይዘን እንመለሳለን።